አቶ ተፈራ፣ ጤና ይስጥልኝ። እንደምንድን ነው? ጤና ይስጥልኝ። እንደዚህ ካለው በጣም አመሰግናለሁ። ትናንትና ከዩናይትድ ስቴትስ የጠፈርና ኤሮኖቲክስ ባለስልጣናት ጋር ስብሰባ ነበሩ። ምን ላይ ደረሰ? በምን ጉዳይ ላይ ተነጋገራችሁ? እንግዲህ ትናንትና ብቻ ሳይሆን ሰንብተዋል። የናሳ የአሜሪካ ሕዋውን የሚመለከተው ተቋም ነው። የዚህን ተቋም ልዩ ልዩ ተቋማትን በተለያየ ክልል ላይ የጎበኘን ነበር የሰነበት ነው እና ከመጨረሻ ኃላፊዎቹ ጋራ ከመጨረሻው ኃላፊም ከሳቸውም ጋራ ያደረግነው ውይይት መቋጫው ነው። አዎ ከዋና ኃላፊው ጋራ ከቻርለስ ቦልደን ጋር ያደረግነው የመጨረሻው ነው። የምንነጋገርበት ዋነኛው ነገር ቁጥር አንድ አጥብቀን የምንጠይቃቸው ያለ ነው፣ የእኛን የመስኩን ተማሪዎቻችንን እና አሰልጣኞቻችንን ኢትዮጵያ መጥተው የሚያስተምሩልን ሳይንቲስቶች እና በተጨባጭ ስራውን እየሰሩ የሚያሰለጥኑልን መሐንዲሶች፣ ለምሳሌ ሳተላይት ግንባታ የሚያሰለጥኑልን እነዚህ ለማግኘት ነው ዋነኛውና ትልቁ ጥያቄ። ሁለተኛው ጥያቄ ከዚህ በተጨማሪ የጋራ ምርምር እንዴት መስራት እንደምንችልና እኛም ራሳችን ለምንሰራው የምርምር ስራዎች የነሱን ልዩ ልዩ መረጃዎች ህዋ ውስጥ ካሉትም ከሰበሰቡትም መለዋወጥ የምንችልበትን እና ሶስተኛውና የመጨረሻው ከዚህ በኋላ በአጭር ይሁን በመካከለኛ እና ረጅም ጊዜ በትብብር መስራት የምንችላቸውን ነገሮች ካሉ ስምምነት ላይ ልንደርስ እንችል እንደሆነ፣ ይህንንም ጉዳይ ነበር የምንነጋገር የነበረው። ምን ላይ ደረሳቸው በናሳ በኩል በጠቅላላ እስካሁን እንዳየነው አውንታዊ ምላሻቸው ጠንካራ ነው። ነገር ግን ከእኛ የሚጠብቁት በእኛም በኩል እንደነሱ አይነት ተመሳሳይ ህጋዊ ተቋም ኖሮ ከእንዲህ አይነት ህጋዊ ተቋም ጋራ ውል መግባት እንደሚገባ ይመለከታሉ። ሀገር ለሀገር የሚባል ውልጋ እንግባ ወደሚባል ከተሄደ ረጅም ጊዜ እንደሚፈጅ በኮንግረሱ ማለፍ፣ በዋይት ሀውስ ማለፍ ሁሉ የሚጠይቅ ስለሚሆን ጊዜ እንደሚፈጅብን ያነሱና የተሻለና ፈጣኑና አጭሩ ተቋም ለተቋም የኛና የነሱ ተቋም በመገናኘት መዋዋል፣ መቋጨት የሚቻለው እኔ ያሉ ማግኘት የሚገባን ሳይንቲስቶችና መሀንዲሶችን በሚመለከት ከየትና እንዴት ማግኘት እንደምንችል ከአሜሪካ ልዩ ልዩ ተቋማት እንግዲህ ናሳ ምንድን ነው የበለጠ ግልጽ እየሆንልን የመጣ ነው። ልዩ ልዩ ዩኒቨርሲቲዎችን በሙሉ ፕሮጀክቶች እየሰጠ ምርምር የሚያሰራ እንጂ እሱ ራሱ ሰሪው አደለም። እሱ አስተዳደር ሆኖ ነገር ግን አስተዳደርን ብቻ አይደለም። እንግዲህ በጣም ከሀምሳ ስልሳ ሺህ በላይ ሳይንቲስት ሞላ ያለበት ተቋም ነው፣ ሰራተኛ ያለበት ተቋም ነው። ተጨባጭ የሆኑ ፕሮጀክቶች ወደ መስራት ወደ ምህንድስናው ያደላል። ስለዚህ ከልዩ ልዩ ዩኒቨርሲቲዎች ጋር እንዴት አድርገው ሊያገናኙን እና እነዚህን ሳይንቲስቶች ማግኘት እንደምንችል መሀንዲሶቻቸው ደግሞ የነሱ ብዙዎቹ በግል ኩባንያዎች ውስጥ ያሉ እነሱ ጋር ራሳቸው የሚሰሩት ኮንትራት ገብተው የመጡ ኩባንያዎች መሀንዲሶች ናቸው። እነዚህም በኩባንያዎቹ ማግኘት እንደምንችል ነው የሚያነሱልን እና በጠቅላላው ግን በአጭሩ ማለት የምንችለው ሊደግፉን ከልባቸው ጥረት እንደሚያደርጉን ያየ ነው። ከዚህም አልፎ ለምሳሌ አሁን የእኛ የእንጦጦ የዋ ምርምር ማዕከል ያለው እነሱ መስራት እየፈለጉ በኛ አካባቢ በምስራቅ አፍሪካ ለመስራት ያልተመቻቸውን እኛ ልንሰራ እንደምንችል እና የጋራ ምርምርም ማድረግ እንደሚገባም መንገዱላ ሲያሳዩን ነበር። ስለዚህ በጠቅላላ ምንድን ነው ማለት የምችለው አዎንታዊ ምላሹ ከጠበቅነው በላይ እንጂ ያነሰውን አላገኘንም። በዚህም በጣም ጥሩ ነው ብለን ማስተር ነው። አቶ ተፈራ፣ ከዚህ ከቁርጠኝነት መግለጫ እና በአጠቃላይ ጉዳዮች ላይ ከመነጋገራችሁ በስተቀር የተፈራረማችሁ ስምምነት በገንዘብ የሚመነዘር ወይም ተመሳሳይ ንግግር ነበረ? በአሁኑ ጊዜ ወደ ፊርማ መፈራረም ወደሚባል የመጣ ነገር የለንም። ነገር ግን ለሱ የሚመች መነሻ በሚገባ ተዘጋጅቷል ማለት ይቻላል። እነሱም በበኩላቸው እንደ ቤት ስራቸው ወስደው የሚሰሩትን ሊሰሩ እኛም በበኩላችን ልንሰራና እንደገና በአመቸው ጊዜ ደግሞ እየተገናኘን ተነጋግረን ጫፍ ላይ ለማድረስም መግባባቱ አለ። የኢትዮጵያ የስፔስ ሳይንስ ማህበረሰብ ወይም ስፔስ ሳይንስ ሶሳይቲ በመንግስት ደረጃ ምን ያህል እውቅና ያለው ተቋም ነው? በመንግስትማ ደንበኛ እውቅና ያለው ተቋም ነው። ደንበኛ እውቅና ስንል በሀገሪቱ ሕግ መሰረት የኢትዮጵያ ስፔስ ሳይንስ ሶሳይቲ ህጋዊ እውቅና ያለው ተቋም ነው። እንደ ተቋም የመንግስት ጋር እስከተኛ ያስተራርገ የተቋሙ ባህሪ ምንድን ነው? ማህበር ናሳ ደግሞ የመንግስት ተቋም ነው እና እኛም ጋር የናሳ አይነት ተቋም እንዲኖር ግምት ውስጥ ያስገባሉ። ሌላው እኛ ጋም ለእናንተም ለአንተም ግልጽ እንዲሆን የሚያስፈልገው አሁን ይህንን ነገር ይዘን የምንንቀሳቀሰው እንደ ኢትዮጵያ ስፔስ ሳይንስ ሶሳይቲ ብቻ አይደለም። የእንጦጦ የምርምር ማዕከል ማለት ምንም እንኳን የኢትዮጵያ ስፔስ ሳይንስ ሶሳይቲ አስገንብቶ አጠቃሎ ጨርሶ ቢያስረክብም አሁን ለሀገሪቱ የመንግስትም ይሁን የግል ዩኒቨርሲቲዎች ባለቤትነት አስረክቧል። ይሄ ተቋም የምርምር ማዕከሉ ማሰልጠ ዘጠ ነው ምርምር ብቻ አይደለም። በዚህ ጊዜ አሁን አስራ ስምንት የፒኤችዲ ተማሪዎች አሉበት እዚህ ምርምር ማዕከል ውስጥ ንብረትነቱ እንደ ፋውንዴሽን የመንግስት ተቋማት ንብረት ነው ማለት እንችላለን። የኢትዮጵያ ስፔስ ሳይንስ ሶሳይቲ አንዱ አባል ነው እንጂ እንደ ድሮ ባለቤቱ እሱ ብቻ አይደለም እና እንደ እንጦጦ ኦብዘርቫተሪም ነው አሁን እዚህ ውይይቱም ከናሳ ጋር የምናደርገው ማለት ነው። አቶ ተፈራ ወደዚህ ወደ እንጦጦ ጉዳይ መለሳለሁ አጠር ላለች ጊዜ ስለ ራሱ ልጠይቆት እና አሁን ምን እያደረጉ ነው? አሁን እኔ ኃላፊነት ማለትም መንግስትን ከድርጅት ማስረክቤ ከወጣው አራተኛ አመት ነው። ነገር ግን ባለኝ ጊዜ እና አቅም ደግሞ በዋነኛነት የምሰራው በዚህ በህዋው ጉዳይ ላይ ነው። እርሶ የዚህ ማህበር ሊቀመንበር ነበሩ? አዎ፣ ሊቀመንበር ነበርኩ። አሁን በማህበራችን ህግ መሰረት አንድ ሰው ሁለት ዙር በመሪነት ከሰራ በተከታታይ ኃላፊነት አስረክቦ ይወጣል። በዚህም መሰረት ባለፈው የካቲት ወር ኃላፊነት አስረክቤ በአሁኑ ጊዜ የማህበሩ ሊቀመንበር ሌላ ሰው ነው። በጉባኤው ላይ ማህበሩ የማህበሩ የበላይ ጠባቂ መሆን ይገባል ብሎ በወሰነው መሰረት የማህበሩ የበላይ ጠባቂ ነኝ። ከዚህ ውጭ ግን የእንጦጦ የምርምርና ልዩ ማሰልጠኛ ማዕከል የቦርድ ሊቀመንበር ነው። አቶ ተፈራ እርሶ እንግዲህ የሚታወቁት በኢህአደግም ከከፍተኛ እና ከነባር ካድሬዎች አንዱ በመሆኑ ነው። በመንግስትም ደረጃ ላቅ ባሉ የስልጣን ደረጃዎች ላይ የነበሩ ሰው ነዎት፣ እና እንደርሶ አይነት በከፍተኛ ደረጃ ያለ ሰው በተለይ ተፈራ ዋልዋ ሲባል ከሚታወቅባቸው ሌሎች የስራ መስኮች ወጣ ብሎ ስፔስ ሳይንስ ላይ በኃላፊነት መመሪያ ነገብ ሲባል ብዙ ሰው ተደንቆ ነበረ። ለምን እርሶ ሆኑ የዚህ ማህበር ሊቀመንበርም አሁን ደግሞ የበላይ ተባጥቷል? እንግዲህ በነገራችን ላይ እኔ ለዚህ ሳይንስ የነበረኝ ፍቅር ገና በልጅነት የሚጀምር ነው። አንደኛ ደረጃ ትምህርት ቤት እያለሁ ከስድስተኛ ክፍል ጀምሮ ነው የነበረው ማለት እችላለሁ። ስለዚህ ሁልጊዜ በዚህ ሳይንስና ቴክኖሎጂ መስክ ዓለም ወደየት ሄደን ምን እየሆነ ነው የሚለውን በቅርብም እከታተላለሁ በሚኖረኝ ትርፍ ጊዜ። የዛሬ አስራ አንድ አመት ወደ ኋላ ሄደን እኔ ብቻ ሳልሆን ለካ አንድ ሁለት እየተባለ ሌሎችም ሰዎች እንደኔው በዚሁ መስክ ላይ ፍቅር ያላቸው ነበር ተሰባሰብ አርባ ሰባት ሰው ሆነን ማህበር መሰረትን። በዚህ ጊዜ ማህበር መመስረት የፈለግነው ለምንድን ነው? ይሄ በአስራ ዘጠኝ ዘጠና ስድስት አመተ ምህረት ላይ እና ይህንን ሳይንስና ቴክኖሎጂ ለማራመድ ነው አላማችን አድርገን የተደራጀ ነው። ምክንያቱም ምንድን ነው በጊዜው ዳህ ስለሆን በዚህ ሳይንስና ቴክኖሎጂ ላይ ኢትዮጵያ መስራትም የሚመለከታትም ነገር አይደለም ብሎ የማሰብ ጠንካራ አስተሳሰብ ነበር። ስለዚህ ቅድሚያ የምንሰጠው ጉዳይ አይደለምና አርፋችሁ ተቀመጡ የሚል አይነት አስተሳሰብ ስለነበረ፣ ምንም እንኳን እኔ በጊዜው ትልቅ ኃላፊነት ቢኖረኝም እንደ መንግስት ነገር ግን ብቻይን እንደፈለግኩ መወስን ግን ሁሉ ጊዜም የጋራ ውሳኔ ነው፣ በኢህአዴግም፣ በመንግስት ስለዚህ በማህበር ተደራጅተን አላማውን ማራመድና በመጨረሻም ትክክለኛ ግንዛቤን ለማስያዝ ነበረ ጥረት ያደረግ ነው። ይሄ ነው አነሳስቱ። ለመሆኑ እርስ በትምህርትም በሌላም የምርምር መስክ የሳይንስ እውቀት ወይም ቅርበት አለው? የሳይንስ ማሰብ አይደለም። ድሮ እመኝ ተማሪ ያለው ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃው ባይወስደኝ ምን ትማር ነበር ብለ ብትጠይቀኝ የህዋውን ሳይንስ ነበር መማረው። ነገር ግን ምኞቴ ያልሆነም ሌላው ምኞቴ ነው የሆነውና በዛ ምክንያት የሳይንሱ ሰው አይደለሁም እኔ። ይሄ ማለት ግን ሳይንሱ ያለበት ሳይንሱም ቴክኖሎጂውም ያለበትን ሁኔታ ለረጅም ዓመታት በቅርብ በጣም ስለምከታተል ሁኔታውን በሚገባ ቃል እሱ ወደ አነሱልኛ አንዲት ነጥብ ዞር ልበል። አቶ ተፈራ ይሄ ኢትዮጵያ እንዴት ነው ከጠፈር ጋር የምትሰራው የሚል ጥያቄ ተነስቶ ነበር ያሉኝን ወደዛ ጋር መለስ ልበል። በእርግጥም ኢትዮጵያ ብዙ ምድራዊ ውጣ ውረዶች ያሉባት፣ ብዙ ጣጣዎች ያሉባት ሀገር ገና በዓለም ውስጥ እጅግ ዳሀ ከሚባሉ ሀገሮች አንዷ የሆነች ሀገር ሆና ሳለ ሰማይ ላይ ምን ትፈልግ ታደርጋለች መጀመሪያ እዚህን ሳትጨርስ የሚል ብዙ ንግግር አለ። እንደውም የዛሬ የእንግሊዝ ዴይሊ ሜል ሳነብ ነበር እና ጋዜጣ ነው። ከእንግሊዝ መንግስት የ300 ሚሊዮን ፓውንድ እርዳታ ወደ 1 ቢሊዮን የኢትዮጵያ ብር ማለት ነው እያገኘቻለች ሀገር የ ፕሮጀክት ዘርግታለች። እነዛን ቴሌስኮፖቹን ጨምሮ ማለት ነው፣ ኦብዘርቫቶሪውን ጨምሮ ማለት ነው እና እንደዚህ አይነት ስራ መስራቷ ደግሞ በተወሰነ ደረጃ ባንዳንድ አካባቢዎች እያስወቀሳት ነው የሚል ጽሁፍ ነው ያነበኩት። ብዙዎችም ይናገራሉ። ይሄንን እንዴት ነው የእርስዎ መልስ? ለዚህ የኔ መልስ ሁለት ነው። መጀመሪያ ነገር ኢትዮጵያ ወደዚህ ሳይንስ እና ቴክኖሎጂ በመግባቷ እየተወቀሰች ነው የሚለው እሱ የለም። እንደውም በግልባጩ የተቀረው ዓለም እጅግ በመገረም በጣም ጥሩ እርምጃ ወስዳችኋል። እኔ እንደውም ዴይሊ ሜይልም የሚለው እኔም አንብቤያቸዋለሁ እንዲህ አይነት እርምጃ ወስዷል፣ ብዙ ነገር ሄዷል፣ እንዲህ ነው እንዲህ ነው ብሎ አስረድተው፣ ነገር ግን አሁን ኢትዮጵያ ባለችበት ድህነት ይሄ ነገር ቅድሚያ ልሰጠው የሚገባት ይሆን ወይ በሚል ነው የሚጠይቀው እንጂ አው ግዞ አይደለም የሚሄደው። ስለዚህ ዓለም የተቀረው ዓለም የተደነቀበት ነገር ቢኖር ተገቢ እርምጃ እንደወሰደ ነው። አንደኛው መልስ ይሄ ነው። ሁለተኛው መልስ የህዋ ሳይንስና ቴክኖሎጂ ላይ ያለው ግንዛቤ ነው አሁን አንተም የምትገልጸው እሱ ነው ግንዛቤው ምንድን ነው የህዋ ሳይንስ እና ቴክኖሎጂ የበለጸጉ ሀገሮች የሚሰሩትም የሚጠቀሙበትም የቅንጦት ሳይንስ እና ቴክኖሎጂ ነው ተብሎ ይታሰባል በማን እኛና እኛን በመሳሰሉ ያልበለጸጉ ሀገሮች አይመለከተንም አንጠቀምበትም ነው የሚታሰበው። ይሄ ግንዛቤ ነው እጅግ እጅግ መሰረታዊ ስህተት ያለበት። የህዋውን ሳይንስና ቴክኖሎጂ ውጤቶችን ከጥንት ጀምሮ ከጥንት ጀምሮ እስካሁን የማይጠቀምበት የዓለም ጥግና የሰው ፍጡር የሚባል ሰው የለም። አሁን ከአንተ ጀምሮ አንተ ራስ አሁን በቀጥታ የህዋውን ሳይንስና ቴክኖሎጂ ውጤት እየተጠቀምክ ነው ያለው። ለምሳሌ አሁን ኢትዮጵያ ብንወስድ የህዋው ሳይንስና ቴክኖሎጂ ውጤትን በብዙ የስራ መስኮቻችን ላይ እየተጠቀምን ነው የምንውለው። ምሳሌ እንወስድ አሁን ከዚህ ሆነ በቀጥታ ደውለህ የትም ዓለም ጥግ ኢትዮጵያ ይሁን የትም ተገናኝተ በሰኮንዶች ጊዜ ውስጥ ትነጋገራለህ። በምንድን ነው የምትገናኛለህ ከኢትዮጵያ ጋር? በሳተላይቶች ነው። የህዋው ሳይንስና ቴክኖሎጂ ውጤት ነው። በኢትዮጵያ ውስጥ በአሁኑ በዚህ ጊዜ ትምህርት ሚኒስቴር ብቻ ስንትና ስንት ቻናሎች አሉት። ትምህርት እኮ የሁለተኛ ደረጃ ትምህርቱን ትምህርት ሚኒስቴር በሳተላይት ነው የሚያስተምረው። እንዲህ እያልኩ ዝርዝሩ ነግሬህ አልጨርስም። በጣም በብዙ መስክ ላይ ስራ ላይ ውሎ ይገኛል በሀገራችንም። ስለዚህ የበለጸጉ ሀገሮች የሚሰሩትና የሚጠቀሙበት ሳይንስና ቴክኖሎጂ ነው የሚለው የተሳሳተ የሚሆነው፣ እነሱም ይጠቀማሉ፣ እኛም እንጠቀማለን። ልዩነታችን መጠቀምና ለመጠቀም ላይ በፍጹም አይደለም። ልዩነታችን እነሱ በዚህ ሳይንስና ቴክኖሎጂ ሲጠቀሙ በራሳቸው ጭንቅላት በራሳቸው ተቋማት እኛ ስንጠቀም የእነሱን ጭንቅላትና ተቋማት ቀጥረን ኪራይ እየከፈልን ነው የምንጠቀመው። ልዩነታችን ይሄ ነው እንጂ ይህንን ሳይንስና ቴክኖሎጂ ሳንጠቀም ለአንዲትም አፍታ ፎር a fraction of a second ማለት ነው ሳንጠቀም የምንቆይበት ሁኔታ የለም። አንድ ሁለተኛ፣ ይሄ ሳይንስና ቴክኖሎጂ በማንኛውም እስካሁን በታየበት የድህነት ማሸነፊያ ከባዱ መሳሪያ ነው እንጂ በድህነት ምክንያት ማንሰራው ነው የሚባል አይደለም። ለዚህ ለዚህማ ካነሳን አሁን በለጸጉ የሚባሉ ሀገሮች እኮ ከድሮ ጀምሮ የበለጸጉ አይደለም። የበለጸጉት ወደ ኋላ ኋላ ነው። በዚህ ሳይንስና ቴክኖሎጂ ላይ እኮ መስራት፣ መመራመር፣ ማስተማር፣ ማሰልጠን የጀመሩት አሁን አይደለም፣ ድሮም ድሀ እያሉም ጭምር ማለት ነው። ስለዚህ ሳይንስና ማንኛውም ሳይንስና ቴክኖሎጂ ላይ መስራት ድህነት ያግዳል ሳይሆን ድህነት ማሸነፊያ፣ ማጥፊያ፣ መበልጸጊያ መሳሪያ ነው። ኢንቨስትመንት ነው፣ በጣም ከባድ ኢንቨስትመንት ነው። ስለዚህ አሁን ለምሳሌ የወሰድና ሶስት ሚሊዮን ነው፣ ሁለት ሚሊዮን ፓውንድ ወጪ አደረጋችሁ በሚል አነሳዋል። በቀን ስንት ማ ለኪራይ ወጪው ከዛም በላይ ነው። በቀን ስንት እና ስንት ኪራይ ነው ስንከፍል የምንውለው ስትገምት፣ የኢትዮጵያ ቴሌኮሙኒኬሽን ብቻ የሚከፍለውን ገምት። የኢትዮጵያ ቴሌቪዥን ታለ አይደለም? አሁን እዚህ በአሜሪካ ዋሽንግተን ቁጭ ብለ አሁን ታዲያ ያ ሁላ ኪራይ ሳንከፍልበት ታየዋል። እና እንደዚሁ ኢንቨስት ብናደርግ ኪራይ መክፈሉንም በሂደት እየቀነስን መጨረሻ እንደውም ራሳችን እኮ ኪራይ ማስከፈል የምንችል እንሆናለን። የሀብት ምንጭ ነው አንዲት ምሳሌ ብቻ ብነግር ደስ ይለኛል ምን ያህል ይሄ መስክ ራሱ የሀብት ምንጭ ከባድ የሀብት ምንጭ እንደሆነ ለማሳየት ሉክሰምበርግ የሚባል ሀገር አለ አውሮፓ ይሄ ሀገር በዚህ መስክ በሚሰራው ስራ በሁለት ሺ አስራ ሶስት በፈረንጅ አቆጣጠር መቶ ሰማኒያ ሶስት ቢሊዮን ዶላር ገቢ አግኝቷል መቶ ሰማኒያ ሶስት ቢሊዮን ዶላር ነው የምልህ ከዚህ ከህዋው ሳይንስና ቴክኖሎጂ ተግባር ላይ በማዋል ይሄ ሀገር ምን ያህል ህዝብ ነው ምን ያህል ሀገር ምን ያህል ነው የሚለው እንደው ብነግርህም ይገርማል። ሉክሰምበርግ ጠቅላላ ህዝቡ ሶስት መቶ ሰባ ሺህ ህዝብ ነው። ሶስት መቶ ሰባ ሺህ ህዝብ የእውቀትና የቴክኖሎጂ ባለቤት ስለሆነ በዚህ መስክ ብቻ ምን ያህል ከፍተኛ ሀብት እያመነጨ እንደእውነት ማየት ይቻላል። እንግሊዝን እንውሰድ እንግሊዝ በ2012 ከዚህ መስክ ብቻ 80 ቢሊየን ፓውንድ ነው ያገኘው በአንድ አመት 80 ቢሊዮን ፓውንድ በዚህ መስክ ውስጥ 70 ሺህ ሰራተኛ አሉ ራሱን ችሎ ልክ ግብርና ኢንዱስትሪ ንግድ እንደምንለው እኮ ይሄ መስክ ራሱ አሁን አንድ ክፍለ ኢኮኖሚ ነው እና የእውቀት ሀብት የሚባለው ኖሌጅ ኢኮኖሚ ከባድ የሆነ ሀብት ማመንጫ ነው። ድህነት ማሸነፊያ ነው እንጂ ድህነት አስፈራርቶት ፈርቶ ቆሞ የሚቀርበት አይደለም። ሌላም ምሳሌ ልነግረው ይችላሉ። ለምሳሌ አሁን ድህነት ከተነሳ ቻይና በዚህ መስክ ላይ ስራ የጀመረው የእርስ በርስ ጦርነቱ በአስራ ዘጠኝ አርባ ዘጠኝ ዓመተ ምህረት ላይ አልቆ በፈረንጅ አቆጣጠር ሁለት አመት ጊዜ ውስጥ በአስራ ዘጠኝ ሀምሳ ሁለት ዓመተ ምህረት ላይ ነው ሻንግሀይ ቻይና ስፔስ አካዳሚ በሚል የዚህን ስራ የሚሰራ ትልቅ አካዳሚ ያቋቋሙ በ1952 ዓመተ ምህረት ማለት ነው። ያኔ ቻይና ምን ነበረ? መናጢ ደሃ እኮ ነበር። በጣም በጣም ደሃ ሀገር ነበር። አሁን ያኔ ስለጀመሩና እያስተማሩ እያሰለጠኑ እየተመራመሩ ስለ ስለተጓዙ በአሁኑ ጊዜ በዓለም ላይ በጣም ከፍተኛ ተወዳዳሪ ናቸው። ለዛውም እኮ አሁንም ቢሆን ቻይና በጣም ትልቅ ኢኮኖሚ ነው እንጂ የበለጸገው ዓለምን ጠቅልሎ የተቀላቀለ የሚባል አይደለም። ስለዚህ ባጭሩ ለማለት የፈለግኩት ድህነት ማሸነፊያ እንጂ ድህነት ከመስራት የሚያግድ እንዳልሆነ ድህነቱ ባይሆን የሚያግደው የትኛው ያመለካከቱ ድህነት ነው ለማለት ነው። ይሄን ነው ልነግርህ የምችል። አቶ ተፈራ ሌላ አንድ ማንሳት የምፈልገው ጥያቄ ቡድን በተለይ በእርሶ እየተመራ ወደዚህ ወደ አሜሪካ የመጣው የፕሬዚደንት ባራክ ኦባማን የምስራቅ አፍሪካ ጉብኝት ተከትሎ ነው። ኬንያና ኢትዮጵያ ያደረጉትን ማለት ነው። እና አሜሪካን በዛ አካባቢ ከዚህ ከልማቱ ወጣ ያለ ፍላጎት አላት፣ ትኩረት አላት። አንዱም የጸጥታና የጦር ጉዳይ ነው። እናንተ ከዚህ ከጦር ከጸጥታ ጉዳይ ጋር ተያይዞ የምትሰሩበት የምትንቀሳቀሱበት መስክ አለ ከናሳም ጋር የምትተባበሩበት አሁን እኛ እኔ ምሰራውን ስራ በሚመለከት የምጠይቀኝ ከሆነ በህዋው ሳይንስ እና ቴክኖሎጂ ላይ ምን ሥራውን ነው። ልክ ከኮሪያም ከቻይናም ይሁን ከህንድም ከራሻም በዚህ መስክ ላይ ተባብረን ለመስራት የሚኖርነን ያህል ፍላጎት ጠንካራ ፍላጎት ከአሜሪካ እና ናሳ ጋር የመስራት ፍላጎትም ጭምር ነው ያለን። ከዚህ ውጭ ኢትዮጵያና አሜሪካ የሚተባበርበት መስክ ምንድን ነው ከተባለ ሰፋ ያሉ መስኮች እንዳሉ ግልጽ ነው። ምንድን ነው ጭምጭምታ የምትለው አልገባኝም። እሱን ደግሞ አሁን በቢሮ ኃላፊነት ላይ ያሉት ብጠይቅ የበለጠ ጥሩ ነው ብዬ ገምታለሁ። የትብብሩ መስክ ግን በጸረ ሽብርተኝነቱም በመሳሰሉትም ትብብር መኖሩ ግልጽ ነው የሚመስለኝ እና አዲስ ነገር ሆኖብህ የምጠይቀው ነው መስሎ አይታየኝም ለማለት ነው። አቶ ተፈራ አንዱ ጥያቄ ከሌሎች ከነማን ጋር ትሰራላችሁ ከነማን ጋር ትተባበራላችሁ፣ የሚል ነበረ አ- አሁን ለመተባበር ሙከራው ልክ አሁን ከናሳ ጋርም እንደቀጠለው ከራሻዎች ጋር ለምሳሌ አሁን እንጦጦ ምርምር ማዕከላችን ውስጥ ሶስተኛ ዲግሪ ወይም ፒኤችዲ ተማሪዎቻችንን ከሚያስተምሩት ሰዎች መሀል የራሻ ፕሮፌሰሮች አሉ። ራሻም ጋር ማለት ነው፣ ራሻ ጋር። ከዛም ሰፋ ያለ እንደዚሁ የትብብር ስምምነት ለማድረግ ዝግጅት እያደረግን ነው። ከኮሪያም እንደዚሁ መልካም ድጋፍ አግኝተናል። እነሱ ጋር እንደውም ጀማሪ የነበሩ በጣም ትልቅ የመስኩ ሳይንቲስትና መሐንዲስ ወደኛ እንዲመጡና እኛ ጋር እንዲሰሩልን ማድረግ እድልም አግኝተናል። ደቡብ ኮሪያ ደቡብ ኮሪያ። ከአውሮፓ ህብረትም፣ አውሮፓ ህብረት ራሱ የህዋው ኤጀንሲ ምርምር ተቋማትም አለው እንደ ህብረት። ከነዚህም ጋራ ለመስራት ፍላጎቱ አለን። አንዳንዴ እነሱ አሰልጣኞችም እየመጡ አግዘውን ይሄዳሉ። ከጃፓንም ከቻይናም ከህንድም ቢሆን እንደዚሁ ለማስፋት ጥረት እናደርጋለን። ከደቡብ አፍሪካም አሁን እኛ ብዙ ተማሪዎች የመስኩ ደቡብ አፍሪካ አሉ። ትልቁም ቴሌስኮፕ በዓለም ላይ ደቡብ አፍሪካ ላይ ቢሆን ለመትከል እንቅስቃሴ ለነበረ የተተከላለ አስራ አንድ ሜትር ዲያሜትር ያለው ቴሌስኮፕ ተተክሎ ስራ ላይ ነው የሚገኘው። ትልቅ ቴሌስኮፕ ነው። በእርግጥ አሁን ባለው ሁኔታ ከዚህም የበለጡ ትላልቆች ሊገቡ ነው። አሁን ሀዋይ አሜሪካ ከዚህ በኋላ 30 ሜትር ዲያሜትር ያለው ለመትከል ዝግጅት እያደረገ ነው። አውሮፓም አርባ ሜትር ያለው ለማረግ ዝግጅት ላይ ናቸው። ለማንኛውም ትብብሩ ከማንኛውም ሊተባበረን ፈቃደኛ ከሆነ ጋር ነው። መቼ ነው ሳተላይት ወደ ጠፈር ማምጠቅ የምታስቡት? ወደ የትኛው አካባቢ ነው ጠፈር ላይ ከአሁኑ? ወደ የትኛው አካባቢ ነው የሚባል ሳይሆን ምን አይነት ስራ ላይ የሚውል ነው ለሚለው ብመልስልህ ጥሩ ነው። መቼ እና ምን አይነት ስራ ላይ በእኛ ሀሳብ ከሆነ ሀሳብ ነው ወደ ተጨባጭ ዝርዝር እቅድ ገና መቀየር ይቀረዋል። በእኛ አስተሳሰብ በሚቀጥለው ሶስት እስከ አምስት አመት ባለው ጊዜ ውስጥ ኢትዮጵያ በአንዳንድ መስክ የራሷ ሳተላይቶች ኖሯት ራሷን ማገልገል የምትችል መሆን አለባት። ይህን መስራት የሚችል የሰው ሀይልም ያላት ይህን መስራትም የሚችል ተቋምም ያላት ሀገር መሆን አለባት ነው የምንለው። ይቻላል ወይ ለሚለው ያለምንም ጥርጥር ይቻላል። ቅድም የምንለውን አሜሪካም ሌትም እየሄድን ሳይንቲስቶቹን የሚያስተምሩልንን መሀንዲሶቹንም የሚያሰለጥኑልንን ስጡ ነው የምንለው። ለዚህ ግባችን ነው ይሄ ይመስለው። ለመሆኑ በሀገሪቱ የእድገትና የትራንስፎርሜሽን እቅድ ውስጥ ግምት ውስጥ ገብቷል? የእናንተ ስራ ትክክል። በአሁኑ ጊዜ ከዚህ በፊት እንደነበረው ሳይሆን ከዚህ በኋላ ይሄ መስክ የልማት መሳሪያ መስክ መሆኑን ግንዛቤው ስላለ በሀገራችን መንግስትም ይሄ ነገር በሁለተኛው የእድገትና የትራንስፎርሜሽን እቅድ ውስጥ ተገቢውን ቦታ ሊያገኝ እንደሚገባ ይመለከታል። ለመሆኑ ገንዘብ ከየት ነው የምታገኙት? ይህን ለመስራት በራሱ በኢትዮጵያ ሀብት ነው፣ በእርዳታ አደለ። በፍጹም። ከዚህ በፊት ማህበሩም የሰራቸውን ስራዎች ከራሱ ከሀገር ቤት ባለ ሀብት ነው። በተለይ መሐመድ አላሙዲን የዚህ ማህበሩ መስራች አባል እና ለአስርም አመት ቦርድ አባል ነበረ። እና ትልቁን ሀብት መሀመድ ነው ያመነጨው። አዎ እጅግ በጣም ትልቁ ናት። ከዛ ወዲህ ደግሞ አሁን ልዩ ልዩ ተቋማት፣ የግል ባንኮች፣ የመንግስት ልማት ድርጅቶች የመሳሰሉና የግለሰቦች የማህበሩ አባላትም የሆኑም ያልሆኑ ከፍተኛ ድጋፍ እያረጉለት ነው የደረሰው። ከዚህ በኋላ ግን የምናቅዳቸውን በእንዲህ በማህበርና በድጋፍ በልመና ሳይሆን እንደ ሀገርና እንደ መንግስት በጥብቅ የታቀደበትና የተበጀተ በጀት ኖሮት የሚሰራ ሲሆን ነው። ቅድም የሚለውን ቢያንስ በሶስት ነገር አገሪቱ ራሷን መቻል ይኖርባታል። ከኪራይ መክፈልም መውጣት አለባት እና እንደውም ሲሆን ኪራይ ማስከፈልም አለባት። የምንለ ያለ ነው። ባጭር ጊዜ ይህን ያህል ገንዘብ እናገኛለን ብላችሁ አስባችሁ ነገር አለ ልማት ለምን አይገኝም ሰው እኮ ጭንቅላት ጉድ ማሰብ እና መቆም ያለውም ይሄን ያህል ፍሬ እናገኛለን መጀመሪያ ሰው ማስተማሩ ማስተማሩና ማሰልጠኑ ቀድሞ ነው እንጂ ሰዎችን በደንብ ከያዝን ተቋማቱን ከፈጠር ብሩን መክፈል ብቻ አይደለም ማምጣትም በደንብ እንደሚቻል እናውቀዋለን እየነገርኩ ሉክሰምበርግን ያህል ትንሽ አገር 183 ቢሊየን ዶላር በአንድ አመት አገኘ እያልኩ አቶ ተፈራ ለጊዜው ለማብራሪያው በድጋሚ አመሰግናለሁ። ይህም አመሰግናቸዋለሁ።